የባለብዙ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ምሽት የጋቢና ቪኦኤ መሰናዶ እንሆ። መደመጥ ጀምረ የመከላከያ ሰራዊቱ ግጭቱ በተቀሰቀሰባቸው የአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን እና በሰሜን ሸዋ ዞኖች ከገባ በኋላ ሰላሙ ተመልሷል። አሁን መከላከያ ከገባ ወዲህ በሙሉ ደረጃ ሙሉ በሙሉ በሚባል በሁሉም ቦታዎች ሰፍ የለም ሰላም ወደነበረበት ተመልሷል። የመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋያ እያሌው ናቸው። በቃለ ምልልስ ይዘናችሁ እንመለሳለን። በሌላ ዘገባ በመቶ ሺህ የሚቆጠሩ ሰዎች ያለቁበትን የሩዋንዳ ዘር ፍጅት 25ኛ ዓመት በመላው ዓለም እየታሰበ ይገኛል። ዘላን የተለቀቁ ውሾች ሁሉ በሬሳ ላይ እየፈነጩ ነበረ። ቤተክርስቲያን ውስጥ ብዙ ሬሳዎች ነበሩ። ሰው ሸሽቶ ወደ ቤተክርስቲያን ሲገባ ቤተክርስቲያን ያድነናል ብሎ ሲገባ እዛ ቤተክርስቲያን ውስጥ ሲያገኟቸው የጨፈጨፏቸውን ሁሉ ያው ሰባት መቶ ስምንት፣ ዘጠኝ መቶ ሬሳዎች በአንድ ቤተክርስቲያን ውስጥ በየቤተክርስቲያን ያየሁበት ወቅት ነው። በፍጅቱ ማግስት ሩዋንዳ የተገኙት ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ሀሳባቸውን ቆየት ብለው ያካፍሉናል። ሌሎች ለምሽቱ ያዘጋጀናቸው ናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ ቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ቱጌተር የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀደመው ዘገባችን የመከላከያ ሰራዊቱ ግጭቱ በተቀሰቀሰባቸው የአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ ዞኖች ከገባ በኋላ ሙሉ በሙሉ ተኩስ መቆሙን የመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋያ እያሌው ለአሜሪካ ድምፅ ገልጸዋል። ግጭቱ የተካሄደው በሕዝቦች መካከል አይደለም። የተጋጩትና የተታኮሱት በሁለቱም በኩል ያሉ ታጣቂዎች ናቸው። ጉዳቱም የደረሰው በሁለቱም ወገን ነው። ኦነግ በአካባቢው የታጠቀ ኃይል የለውም። አጠቃላይ የደረሰውን ጉዳት በተመለከተ በነገው ዕለት የተጠራ መረጃ የተጣራ መረጃ እንሰጣለን ብለዋል። ጽዮን ግርማ ነች ያነጋገረቻችሁ። ባለፉት ሁለት ሶስት ቀናት በአማራ እና በኦሮሞ መሀል ግጭቶች ተነስተዋል። የግጭቱ መነሻ ምንድን ነው? ያደረሰው ጉዳት ምንድን ነው? ግጭቱን ውስጥ ከጀርባ ሆኖ ግጭቱ እንዲንቀሰቀስ ያደረገው ማን ነው የሚል የመከላከያ ኃይላችን ከገባ በኋላ እናጣራውና ና በምናጣራው የመጨረስ ነው ጊዜ ለሚዲያም ለህዝቡም ይፋ እናደርጋለን። ግን አሁን መከላከያ ከገባ ወዲህ በሙሉ ደረጃ ሙሉ በሙሉ በሚባል በሁሉም ቦታዎች ተኩስ የለም ሰላም ወደነበረበት ተመልሷል። የደረሰው ጉዳትስ ምን ያህል ነው? አሁን እዚህም እዚያም የሚነገሩ የቁጥር መረጃዎች አሉ። ብዙ ሰው ተጎድቷል፣ ከፍተኛ ነው ጥቃቱ፣ ተኩሱ የሚሉ የተለያዩ መረጃዎች ይወጣሉ እና በእርግጥ እንደ ጠቀሱት እናጣራል ብለዋል። ግን አሁን ባለበት ደረጃ የደረሰው ጉዳት መጠን ምን ያህል ነው? የደረሰው ጉዳት ከነበረው ሁኔታ አንጻር ከፍተኛ ነው። በሁለቱም ወገን ቀጣይ፣ ከሆስፒታሎችም ከሌሎችም ሰራዊታችንም በ መሬት ላይ ያለው ሁኔታ ካጣራ በኋላ ቀጣይ ብንሰጥ አይሻልም? ልክ ነው። የተጣራ መረጃ ቢሰጡ ነው የተሻለ ነው የሚሆነው። አሁን እንደ ጠቀሱት እርሶም በአማራና በኦሮሞ መካከል በሁለቱም ወገን የሚል ነገር ሲናገሩ ተሰምተዋልና፣ ግጭቱ በህዝቦች መካከል ነው ወይስ በታጠቁ ኃይሎች መካከል ነው? በማንና በማን መካከል ነው? እንግዲህ አሁን እስካሁን ባለኝ መረጃ ግጭት የተካሄደው በህዝቦቹ መሀል አይደለም። ህዝቡ ለዘመናት ከሚሊዮን በላይ በሚቆጠሩ ዓመታት ህዝቡ በጋራ የኖረ ተዋልዶ ተተባብሮ እኔ ኦሮሞ ነኝ እኔ አማራ ነኝ ሳይል፣ በጋራ ሲኖር የነበረ ህዝብ ነው። ነገር ግን ከኋላ ሆነው ለተለያየ የፖለቲካ ፍጆታ ለመጠቀም በሚል በሁለቱም በኩል ግጭቱን የሚቀሰቅሱ ኃይሎች ያሉ ነው የሚመስለኝ። ለማንኛውም ግን እስካሁን በደረሰን መረጃ የታጠቁ ኃይሎች ናቸው በሁለቱም በኩል ግን በሁለቱም በኩል የታጠቀ ኃይል ስልሽ የታጠቀ ሌላ የሰራዊት ወይም ደግሞ እኛ የማናውቀው ሀይል አይደለም። እዛው አካባቢ የሚኒሻው ወይም ደግሞ በህዝቡ ውስጥ ታጥቆ የሚገኘው ሀይል ነው። እሱ በስር ወደፊት የገባው የአማራ ክልል ዛሬ በሰጠው የተለያየ መግለጫ ማለባበስና መሸፋፈን አያስፈልግም። የተደራጁ ሀይሎች የሚባሉት ኦነግ ነው የሚል መግለጫ ሰጥተዋልና በእናንተ በኩል ምን ትላላችሁ በዚህ ላይ? እኛ እስካለን መረጃ ድረስ ኦነግ በአካባቢው የታጠቀ ሀይል ኦነግ የለም። ኦነግ ከኤርትራ የገባው ቀጥታ ወደ ኦሮሚያ ክልል በዚህ በአርኪ አካባቢ ስልጠና ላይ ነው ያለው ያለ ትጥቅ የገባው በአቅፎ የገባው ደግሞ በአባ ገዳዎች እና በኦሮሞ ህዝብ ጥረት እና በሌሎችም ሀይሎች ጥረት ትጥቁን እንዲፈታ የተደረገ ሀይል አለ። ነገር ግን እምቢ ብሎ ትጥቅን አልፈታም ያለ የኦነግ ሀይል በምዕራብ ኢትዮጵያ ሲንቀሳቀስ የነበረው እሱም ተመጥቷል። የተቀሩት የመልቀም ስራ ነው እዛ የተካሄደ ያለው። በወሎ ከሚሴ ምናልባት ኦሮሞ ወይም ኦሮሚያ አካባቢ ስለሆነ እዛ አካባቢ ሴል የላቸውም ወይም ደግሞ ኦነግን የሚደግፍ ሀይል የለም ብሎ መናገር አይቻልም። ቀጣይ ግን በትክክል ማን ያለው የሚለውን አጣርተን ለህዝብ ይፋ እናደርጋለን። ነገር ግን አሁን በግጭት የተቀሰቀሰው ነገም በይፋ መከላከያ ሚኒስቴር መግለጫ ይሰጣል። በዛ በደንብ እስካሁን የተደረሰው ጉዳትም በዝርዝር በእኛ በሚዲያ ሰዎች በመከላከያ ሰዎች ማለቴ ነው መግለጫ ለህዝብ ይፋ ይሆናል። ኦነግ የሚባል በአካባቢው እኛ አናውቅም። ክልሉ ይሄን ካወቀ ደግሞ አስቀድሞ ኦነግን መምሳት መምጣት ያለበትም ከፌዴራልና ከክልል ጋር በመነጋገር መከላከያ ነው። ኦነግ አለ ብሎ ወደዛ አካባቢ ኃይልም ሌላም የተደበቀ ኃይል ሽፍጣም ይሁን ሌላም መላኩ ብዙ ትርጉም አልነበረውም። ምክንያቱም ህዝብ ለህዝብ ወደ እንደሚያጋጭ መገመት ነበረባቸው እንጂ እስካሁን ባለ መረጃ እኔ ኦነግ የሚባል በዛ አካባቢ የሚንቀሳቀስ የታጠቀ ሀይል አላየሁም እኛ መረጃውም የለን ማን ነው እንደዚህ ይሄን ያህል ትልቅ መሳሪያ ይዞ በአካባቢው ያለው እንግዲህ ከሁለቱም ወገን ነው ብለዋል ማን ነው እነ ማን ናቸው ምን አይነት ሰዎች ናቸው መከላከያ የመከላከያ ሚኒስቴርስ ይሄን ያህል የታጠቁ ሰዎች በአካባቢው ሲኖሩ እንዴት አላወቀም አዎ አንደኛ የታጠቀ ሀይል የለም ታሪክ በምታዩው አፋር እዛ አካባቢ ያሉ ኦሮሞዎች፣ አማራው በተለምዶ በባህሉ መሳሪያ ይወዳል። መሳሪያ ስብቅ የሌለው ህብረተሰብ የለም። ይሄ ከድሮ ጀምሮ ከጥንት ጀምሮ ጥብቅ ይዞ ከብቶችንም እዛ አካባቢ የሚንቀሳቀስ ሀገሩንም ሲጠብቅ የነበረ ህብረተሰብ ያለበት አካባቢ ነው። አርብቶ አደር አለ፣ አርሶ አደር አለ። አብዛኛው ልክ በሌላው የአማራ ባህል እዛ አካባቢ ያለው የኦሮሞ የአማራው የራሱ የሆነ ትጥቅ አለው። እዚህ ከውጭ የመጣ ትጥቅ የገባ ትጥቅ እስካሁን መረጃ የለንም። በኦሮሞ ዞን በኩል የሚቀርበው መረጃ በአማራ በኩል የገባው ኃይል ልዩ ኃይል የሚመስል ግን ልዩ ኃይል ያልሆነ ገብቶብናል፣ እሱን ለመከላከል እርምጃ ወስደናል ለሚሉት በአማራ ደግሞ እነሱ ናቸው የመጡብን የሚል አለ። ስለዚህ ቀጣይ ማን ነው የሄደው? ወዴት? ውጊያውስ የተካሄደ የት አካባቢ ነው? ለምንስ ተካሄደ? ከጀርባ ያው እንደምታውቁው ሁሉም የፖለቲካ ፍጆታ ጥቅም የሚፈልግ ሀይል ከጀርባው አለ። ይሄ ምክንያቱም ብሎ ሕዝብ ለዘመናት አብሮ የኖረ ሕዝብ ወደ ግጭት አይገባም። ወደ ግጭት እንዲገባ ያደረገው የማዋቅር ችግር ሊሆን ይችላል፣ ወይም ሌላም ሊሆን ይችላል። እሱ ቀጣይ ይጣራል። ነገር ግን ታጥቆ ውጊያ ያደረገው እዛው የሚኖር እዛው አካባቢ የነበረ ሽፍታ ነው እንጂ በሰው ደም የሰው ደምን በማፍሰስ ምንም አይነት ጥቅም አይገኝም። ይህን ጥቅም ለመጠቀም በሚል ለዘመናት የኖረውን ህዝብ በማጋጨት ምንም የሚያገኝ ጥቅም የለም። የባሰ ህዝቡም እየለያቸው፣ እየነጠላቸው ነው የሚሄደው ቀጣይ ህዝቡን ራሱ መከላከያ ወያይቱ ማንም የመዋቅር አካል አይገባ። አጣርተን ይፋ ለህዝብ እናደርጋለን። ኮሎኔል ተስፋዬ አያሌው ይሄ ከኋላ ያሉ ናቸው ያልታወቁ ናቸው የተደራጁ ናቸው የታጠቁ ናቸው ግጭት የሚፈልጉ ሰዎች ናቸው የሚል በጣም ተደጋጋሚ በየጊዜው እየተሰጠ ነው። ለወራት ግን ደግሞ አንዱ ጋር ሲቀዘቅዝ፣ እንደገና አንደኛው ጋር እየተነሳ አንደኛው ጋር ሲቀዘቅዝ፣ አንደኛው ጋር እየተነሳ የሰዎች ደም እየፈሰሰ ሰዎች ህይወታቸውን እያጡ ነው እና በመከላከያ በኩል መቼ ነው ይሄንን የሚያስቆመው ወይም ጠንከር ያለ እርምጃ ወስዶ አገሪቱን ወደ ተረጋጋ ሰላም የሚመልሰው? በጣም ጥሩ። ይሄ ቀጣይ በመከላከያ ደረጃ እስካሁን፣ በተለይ ከዚህ በፊት እንደሚታወቀው በሚዲያም እንደተገለጠው በምዕራብ ኢትዮጵያ ሙዝንና ኦሮሞን የማጋጨት እንቅስቃሴ ያደረጉ እርምጃ ተወስዶባቸዋል። በሙሉ በቁጥጥር ስር ላይ ናቸው ከሁለቱም ወገን ከጀርባም ሁኔታውን ሲቀሰቅሱ የነበሩ በዚህ በሌላ አካባቢም በስፋት በተለይ በሶማሌና ኦሮሞ አካባቢ ግጭት ሲቀሰቅሱ የነበሩ ተይዘዋል። አሁንም ሌላ አጀንዳ እስከዛሬ ምንም አይነት ችግር ያልተከሰተበት ከሚሴና የወሎ ልዩ ዙር ኦሮሚያና የአማራን ህዝብ ለማጋጨት ትርፍ እናገኛለን ብለው የሚያስቡ ኃይሎች የሉም ማለት አይቻልም። ምክንያቱም ግጭቱ ዝም ብሎ ከመሬት ተነስቶ አይነሳም። ለግጭቱ መነሻ የሚሆነው ሩት ሆዙ ምንድን የሚለውን ቀጣይ ከህዝቡ ጋር ውይይት እናደርጋለን፣ እናጠናለን። ካጠናም በኋላም ከህዝቡ ጋር በመሆን እርምጃ እንወስዳለን። ሌላው አካባቢ ግን እርምጃ እየወሰን ነው፣ በሙሉ ወደ ፍርድ እየቀረቡ ነው። ወደ ፍርድ ቀርበውም የተፈረጠባቸው አሉ። ይሄን ዝርዝር መረጃ ከአጠቃላይ ፌዴራል ፖሊስም ልታገኙ ትችላላችሁ። በጣም አመሰግናለሁ። እግዜር ይስጥልን ለሰጡን ማብራሪያ በመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው። እግዜር ይስጥልን። እኔም አመሰግናለሁ። የሩዋንዳ የዘር ፍጅት ዛሬ 25ኛ ዓመቱ ነው። ከዚህ ፍጅት የተረፉ ሰዎችን ታሪካቸውን በተከታታይ እናካፍላችኋለን። ለዛሬ የሊዲያ ዋሜዜን ታሪክ ይዘንላችኋል። እንደሚከተለው ይቀርባል። ሊዲያ ዋምዌዚ ዘንድሮ የ46 ዓመት ዕድሜ ጎልማሳ ናቸው። ሩዋንዳዊት ገበሬ ትዳርም ልጆችም የላቸውም። የሚኖሩት በሩዋንዳይቱኛን ሙጋሊ ከተማ ነው። ሊዲያ የዛሬ ሠላሳ ዓመት አካባቢ ሩዋንዳ ውስጥ በተፈጸመው ጎሳ የለየ ጅምላ ጭፍጨፋ 73 ዘመድ አዝማር ተገድሎባቸዋል። ባለቤታቸው፣ ልጆቻቸውና ሌሎችም የቤተሰባቸው አባላት ኪጊና እና ኛሩቡዬ አነስተኛ ከተሞች መካከል ባለው ቾኸዋ ሐይቅ ተጥለውባቸዋል። ሊዲያ ዛሬ የሚኖሩት በምሕፃር ፋርዥ ተብሎ በሚጠራው ከጅምላ ጭፍጨፋ የተረፉ ሰዎች ድጋፍ ፈንድ በኢትዮጵያ ምንዛሪ ሂሳብ በወር በሚሰጣቸው 950 ብር ድጎማ እየተረዱ ነው። ሊዲያ ባለቤታቸው የተገደሉ ጊዜ እዚያው በብዙ ወንዶች በተደጋጋሚ መደፈራቸውን ይናገራሉ። ሊዲያ ዶማ እንኳ ማንሳት የሚችል አቅም ስለሌለኝ ካለችኝ ጥሪት ላይ ሰው ቀጥሬ ኩርማን መሬቴን አሳርሳለሁ ይላሉ ዕድሜና ጤና እንዲሰጠኝና ክፉ ሳይደርስብኝ የእግዜርን ሞት እንድሞት ብቻ ነው እንግዲህ የምፈልገው ብለዋል ሊዲያ ሰሞኑን ከአሜሪካ ድምፅ ጋር አጭር ቃለ ምልልስ አድርገው ነበር ከዚያ ጭፍጨፋ እንደ አሁን የሚያስታውሱት I lost all my children, my husband, my parents, the parents of my husband and all their families. I Balin, በወቅቱ እንዲህ አይነት ክፉት አይደረሰብኝ እኔ ብቻ ነኝ ብዬ አስብ ነበር። ቆየት ብሎ ግን እንደ እኔ አይነት ብዙ ሰዎች እንዳሉ ተገነዘብኩ። ከሁሉም የበለጠ የጎዳኝ ወንድሞቼንና እህቶቼን ልጆቼንና ባሌን መነጠቄ ነው። ለምን ይሆን ይህንን በተለየ ሁኔታ የሚያስታውሱት ሊዲያ ማን ልጆቼ፣ ከፊቴን የተገደሉብኝ። በኪጊናና በኛሩቡዬ መካከል ሀይቅ አለ። ያ ሁከት ወደዚያ ያበረረን። እዚያ እንደ ደረስን ሴቶችን እንዲተውን ኢንተርሃሞዌ ትእዛዝ ሰጠ። እኔ የራሴ ሶስት ወንዶች ልጆችና አንድ የእህቴ ወንድ ልጅ ነበሩኝ። ሰውን በቆንጨራ መጨፍጨፍ ሲደክማቸው የእኔን ልጆች አንስተው ሀይቅ ውስጥ ጨምሯቸው። ያኔ እኔም ጀርባዬ ላይ የነበረውን አንቀልባ ወደ ሀይቁ ወረወርኩት። አንቀልባውን አወጡትና እኔም በጣም ደበደቡኝ። ለእኛ ልጆች ትወልጃለሽ፣ አንቀልባውም ያኔ ስለሚያስፈልግ አትጥዩም። ቱትሴዎችን ገድለናል፣ እናንተ ሁቱ ልጆችን ወልዳችሁ ታዝሏቸዋላችሁ እያሉ ነበር የሚደበድቡኝ። ልጆቼን ከገደሉ በኋላ ወደ ኢንተርሃሙዌ አዛዥ ወሰዱኝ። እሱም እዚያው ከሰው ፊት ደፈረኝ። ከዚያ በኋላ አንዱ ከሌላው እየተቀባበሉ ወረዱብኝ። ይህ ስሜትን ጠልቆ የሚያቆስል ነገር ነው፣ መቼም አረሳውም። የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለርሶ እንዴት ነው? After the genocide, our houses had been destroyed. people had been killed። ከጭፍጨፋው በኋላማ ቤቶቻችን ፈርሰዋል፣ ሰውም አልቋል። ሳይፈርሱ ወደ ተረፉ የሌሎች ሰዎች ቤቶች እስከወሰዱን ጊዜ ድረስ በመጠለያ ሰፈሮች ውስጥ አቆዩን። ከዚያም የብሔራዊ አንድነት መንግሥት ሲመሰረት እንደ ነገሩ ጣሪያና ግድግዳ ቆሙልን። ቤቶቹ ግን ጠንካራ አልነበሩም። በእርግጥ በኋላ አድሰውልን። አሁን ጥሩ ቤት ውስጥ ነው ያለ ነው። ሕይወት ቀጠለች። ያኔ የዕለት እርዳታ ሰጡን። አሁን ያለንበት ሁኔታ ከያኔው በጣም ይሻላል። ጥቂት ከብቶችም አሉኝ። እንግዲህ ወደፊት ደግሞ ሁሉም የተሻለ ይሆናል ብለን ተስፋ እናደርጋለን። እርስዎ አሁን ይቅር ብለዋል? ግ ስልጠና ስናገኝ ይቅር አለማለት ሌላ የከበደ ሸክም መሆኑን ተረዳን። እንደውም ሌሎች ሊሽሩ የማይችሉ በሽታዎችን እንደሚያመጣብን ገባን። ይቅር መባባል ከስልጠናው በኋላ የወሰድ ነው እርምጃ ነው። ይቅርታ የጠየቀውንም ይቅርታ ያልጠየቀውንም ይቅር ለማለት በቃን። እኔ ይቅር ብያችኋለሁ። ባህላዊ ወደ ሆነው የአውጫጭኙ ጋቻቻ ችሎት እንኳን አልወሰድኳቸውም፣ ይቅር ብያቸዋለሁ። የታረቀች ሀገር ለእርሶ ምን ትመስላለች? ኢ ቲንክ ሪኮንሲሊኤሽን ኢዝ ኔሰሰሪ ቢኮዝ አ ካንትሪ ውዝአውት ሪኮንሲሊኤሽን ኢዝ አ ዲቫይደድ ካንትሪ። መታረቅ አስፈላጊ ነገር ይመስለኛል፣ ምክንያቱም እርቅ የሌላት ሀገር የተከፋፈለችና የትም የማታደርስን የምትሆነው። ይቅር ያላሉ እንኳን ደፍረው ይቅር ማለት አለባቸው ብዬ አስባለሁ። ምክንያቱም በልብ ውስጥ ቂምና ነገር ካሉ ከጎረቤትህ ጋር መቼም ቢሆን በሰላም አትኖርም። ቀጣዩ ዘገባችንም ከዚሁ ከሩዋንዳ የዘር ፍጅት ጋር የተያያዘ ነው። በመቶ ሺዎች የሚቆጠሩ ሰዎች ያለቁበት የሩዋንዳ ዘር ፍጅት ሀያ አምስተኛ ዓመት በመላው ዓለም እየታሰበ ይገኛል። የፍጅቱን ትዕይንት በቴሌቪዥን መስኮት የተመለከተ በራዲዮ የሰማ የሚገጥመውን ድንጋጤና ሕመም ማንም ሰው የሚገምተው ነው። ሀብታሙ ስዩም ያናገራቸው በፍጅቱ ማግስት ሩዋንዳ የተገኙ ኢትዮጵያዊ ደግሞ ከሰቆቃው ወዲህ የምንማረው ከሰቆቃው ወዲያ የምንማረው ነገርም አለ ይላሉ። የዛሬ 25 ዓመት ሚያዝያ የጀመረው ፍጅት እስከ ሐምሌ ዘለቀ። ነሐሴ ላይ በተባበሩት መንግሥታት ድርጅት የዓለም የምግብ ፕሮግራም ውስጥ ይሰሩ የነበሩት አንድ ኢትዮጵያዊ ጥሪ ቀረብላቸው። ወደ ሩዋንዳ ሄድ የጠየቁኝ ቀድሞ የላይቤሪያ ፕሬዚዳንት የነበሩትን ማዳም ሽርሊክ ጆንሰን እዛ ጊዜ በዩናይትድ ኔሽንስ ዴቨሎፕመንት ፕሮግራም ዩኤንዲፒ በሚባለው ውስጥ የአፍሪካ ቢሮ ኃላፊ ነበሩ። ኢመርጀንሲ ቡድን ኢንተርናሽናል ቡድን ዘህ እንድትገባ ፈቅዳለሁ ብለውኝ፣ በዛን ጊዜ በጠየቁ ጊዜ ልክ ጆኖሳይዱ ተካይ በሚካሄድበት ወቅት ነበረ እና እኔ የሄድኩት ኦገስት መጨረሻ ላይ ነው። የአሁኑ የአፍሪካ የደህንነት ምርምር ተቋም ስራ አስኪያጅ ሸለቃ ዳዊት ወልደ ጊዮርጊስ እግራቸው ሩዋንዳን ከረገጸ በኋላ ያዩትን ሰቆቃ ዛሬም ያስታውሱታል። ከተማ ውስጥ ስንገባ መቼም በቃላት መግለጽ ያስቸግራል የሚታየው ነገር እና በጣም የሚያሳዝን ነገር ነው። ያየ ነው። ሜዳ ሁሉ ሬሳ ነበረ። የመንገድ ሮድ ብሎክ እንኳን መንገድ ማቆሚያ እንኳን በሬሳ ነበር የሚደረገው እነዚህ ዘላን የተለቀቁ ውሾች ሁሉ በሬሳ ላይ እየፈነጩ ነበረ። ቤተክርስቲያን ውስጥ ብዙ ሬሳዎች ነበሩ። ሰው ሸሽቶ ወደ ቤተክርስቲያን ሲገባ ቤተክርስቲያን ያድነናል ብሎ ሲገባ እዛ ቤተክርስቲያን ውስጥ ሲያገኟቸው የጨፈጨፏቸውን ሁሉ ያው ሰባት መቶ ስምንት መቶ ዘጠኝ መቶ ሬሳዎች በአንድ ቤተክርስቲያን ውስጥ በየቤተ በየቤተክርስቲያን ያየሁበት ወቅት ነው። ምስራቅ አፍሪካዊቷ ሀገር ሩዋንዳ ትንሽ ሀገር ናት። የቆዳ ስፋቷ ከኢትዮጵያ ጋር ሲነጻጸር 41 እጥፍ ያንሳል። ይህ እልቂት በሚፈጸምበት ዘመን የሩዋንዳ የሕዝብ ቁጥር ከኢትዮጵያ በ45 ሚሊዮን ያንስ ነበር። ሆኖም ትንሽ አገርና ጥቂት ሕዝብ ታሪክ ሁሌ የሚዘክረው ግፍ ለመፈጸም አቅም እንዳላቸው ማሳያ ሁናለች። የግፉ መነሻ ደግሞ ዘርን መሰረት ያደረገው የእልቂት አስተምህሮት እንደሆነ ሻለቃ ዳዊት ያምናሉ። በዘር ቆጠራ የጥላቻ ፕሮፓጋንዳ በይፋ ሲካሄድ ለረጅም ጊዜ ያ ጥላቻው ገደብ የሌለው ጥላቻ እና በሞራል በሃይማኖት በህግ ሊገታ የማይችል ጥላቻ ደረጃ ላይ ይደርሳል። ያ ሲደርስ ምንም ገደብ የለውም። ጭካኔው በሰው አእምሮ ሊዳሰስ የማይችል ሊታወቅ የማይችል አይነት ጭካኔ ደረጃ ላይ ይደርሷል። ያንን ነው ያየሁት። ከሀያ አምስት ዓመታት በኋላ የዛሬዋ ሩዋንዳ የአዲስ ሀገር መንፈስ አላት ትልቅ የኢኮኖሚ እድገት ካስመዘገቡ ሀገራት አንዷ ሆና ትጠራለች። በውበት እንዲሁም በሴቶች የፖለቲካ ተሳትፎ አብነት የምትሆን ምድርም ሆናል። የእርቅና መቻሻል ምሳሌነቷም ይጠቀሳል። ኢትዮጵያ ውስጥ ላለው የፖለቲካ እንቅስቃሴ ባይተዋር ያልሆኑት ሻለቃ ዳዊት ሩዋንዳ በክፉና በመልካም ጊዜ ያደረገችው ለኢትዮጵያም ትምህርት እንደሚሆን ይናገራሉ። በፖለቲካ የመጣውን በጥላቻ የመጣውን መመለስ የሚቻለው በህግና በመመከት ነው። በኃይል በመመከት ነው። ጀነራል ካጋሜ ያደረጉት ይህን ነው። ያ የተጎሳቆለ ህዝብና በጠላቻ ተነክሮ የነበረው ህዝብ በሀያ አምስት ዓመት ውስጥ በዘዴ በዘዴም ነው በደሞ ደግሞ ጠንካራ እርምጃ ለመውሰድ ጠንካራ ውሳኔ ለመወሰድ ህዝቡን ዛሬ እዚህ ደረጃ አድርሰውት ህዝቡ በሰላም የሚኖርበት ፍጹም ለፍጹም እርቅ ደረጃ ላይ አልደረሰም። ነገር ግን መተማመን ደረጃ እያገገመ እየሄደ ነው። ዛሬ ሩዋንዳ በጣም የለማች አገር፣ የአዳጊ አገር፣ ብዙ ተስፋ ያላት አገር ሆና ነው የምናያትና ተለቃዳዊ ሰዎች በተለያዩ እሳቤዎችና አመለካከቶች ሰበብ አለመስማማት ላይ ሊደርሱ እንደሚችሉ አላጡትም። ሆኖም ይሄ ሰበብ ሆኖ ጎሳና ዘርን መሰረት ያደረጉ የክተት ዘመቻዎች ሊኖሩ እንደማይገባ ይመክራሉ። ነገራቸውን ለማስረገጥ ደግሞ የግፍ ግፍ ባየችው ረዋንዳ ተገኝተው የሰሙትን መልሰው መላልሰው ያካፍላሉ። አንድ መስሪያ ቤቴ የምትሰራ ሴትዮ ወደ ምሳ ልትሄድ ስትል እኪ ጋሪ ነው ወደ ምሳ ልትሄድ ስትል ልውሰድሽ አልኳት ና ቤቷ አስራ አምስት ደቂቃ መንገድ ቢሆን ነው። እኔም ወደ ሬስቶራንት ሜንስ ነበረብኝ ለምሳ እሷን ቤቷ ላገታት በዛ በአስራ አምስት ደቂቃ ውስጥ የነገረችኝ ታሪክ በጣም የሚገርም ነገር ነው። አራት ልጆች ነበሩኝ ባልነበረኝ ነበረኝ፣ እና እዛው ቤት ቁጭ ብለን መጥተው አራት ልጆችን ፊቴ አርደው ባሌን እዛ አስጠቃይተው ገለው። እኔ ሊገሉኝ ስሉ የአይዲ ካርድ የመታወቂያ ወረቀቴ ኮንጎሊ ስለሚል ኮንጎሊ ስለሚል ሁለት ካርድ ነበረኛል ገዛ ጊዜ ሩዋንዳን የኮንጎ ልጅ ታሳያቸው የኮንጎ ልጅ አይተው ተጉኝ። እንደዚህ ያለ ድርጊት ነው የሚፈጸም የነበረው። በዛ ጊዜ በአሜሪካ ድምፅ ራዲዮ ሀብታሙ ስዩ ይህንን ታሪክ መሰረት አድርገን ኢትዮጵያ የሚገኙ ሪፖርተሮቻችን ወደ ተለያየ ቦታ ተዟዙረው ምን አስተያየት አላችሁ ሲሉ ጠይቀዋቸዋል። ሙልጌታ አጽባህና ሞክታር ጀማል ያሰባሰቡትን አስተያየት እናስደምጣችሁ። በመጣ ምሮ ይባላለው አዲስ አበባ ነው የምኖረው። አሁን ከሩዋንዳ መማር የሚገባን የተለያዩ የብሔር ብሔረሰቦች ሩዋንዳ ውስጥ ነው የምኖሩት ኢንስታንት ማሰብ ሲገባቸው መጫፋጫ ስተጀመረ ብዙ እልቂት ተፈጸመ። እኛ ደግሞ መማር የሚገባን በመከባበር ላይ የተመሰረተ ዲሞክራሲን ለመፍጠር ብሔር ብሄረሰቦች የሚኖሩባት ሀገር ስለሆነ የወደፊት ዕጣ ፈንታችን በመከባበር ያ ሩዋንዳ የተከሰተው ነገር እኛ ጋር እንዳይከሰት በጥንቃቄ መሄድ አለብ። አወልጉታ እባላለሁ፣ አሰላ ነው የምኖረው ቀድሞው የሩዋንዳ ዜጎች ይጠነቀቁና በኃላፊነት ቢያልፉት ይሄ ነገር ባልተፈጸመ ነበረ። ስለዚህ ይሄ ነገር ከተፈጸመ ወዲህ አሁን ታሪኩ ሆኖ ቁጭት ነው የሚፈጥረው እንጂ ከዛ በኋላ የሚመለስ ያዘርም አይመለስም፣ ያህዝብም፣ ያዜጋም አይመለስም። ስለዚህ እንደኛ አይነት አገር ያሉ አገሮች ደግሞ ከረዋንዳ መማር አለብን። ብዙ የሚያሳዩ ወደዛ የሚገፋፉ ነገሮች እሊት ነን ምሁራኖች ነን ጋዜጠኞች ነን ఆ తిరిస్ ఎన్ని ఊ የሚያሳዩት ሚዲያዎች የሚያሳዩት ምልክቶች በተለይ በሶሻል ሚዲያ አጠቃቀማችን ላይ በጣም ስርዓት ሊበጅለት ይገባል። ከመንግስትም ሆነ ህዝቡም ይሄንን መረዳት አለበት። አክቲቪስቶች በዙ። እውቀት ያልታጀበ በማንበብም ሆነ በትምህርት ያልተደራጀ አክቲቪዝም በጣም አደጋ አለ። ፖለቲካ ድርጅቶች ደግሞ አገርን ተቀራምተው ወይንም ከፋፍለው አንዱን ብሄር ከአንዱ ብሄር ማጋጨት ፖለቲካ አጀንዳ ለማድረግ የሚጥሩ የፖለቲካ ድርጅቶች ናቸው የበዙት፣ እንጂ ለሀገር አንድነት የሚያስቡ በጣም ጥቂቶች ናቸው። በጣም ጥቂቶች ናቸው። ስለዚህ እነዚህን ፖለቲካ ፓርቲዎችንም ህዝብ ይብቃችሁ ማለት አለበት። እነሱም ራሳቸውን ዞር ብሎ ማየት አለባቸው። ሀገር ከሌለ እነሱም እንደማይኖሩ ማወቅ አለባቸው ብዬ ገምታለሁ። ማቴዎስ ገብረው ትባላለው። የሩዋንዳም ኬዝብና ብናነሳ የጀመሩት የሚዲያ ተቋማት ነበሩ። እኛ በዚህ ሰዓት በሀገራችን ያለውን ነገር ስናየው ሚዲያዎች ምን ያክል ነው ለግጭት ኮዝ የሆኑ ያሉት ወይ መንስ የሆኑ ያሉት ብለን ብናስብ በተለያየ መንገድ የተለያዩ የጥላቻ ምልክቶች የሚተላልፉባቸው ሚዲያዎች አሉ። በግላጭም በአንድ ህዝብ ላይ ጄኖሳይድ ያውጅ ሚዲያዎች አሉ እና እነዚህ ነገሮች ስናይ በጣም አስፈሪ ሁኔታ ላይ የምንገኝ ይመስለኛል። ና እንደውም ህዝቡ የተሻለ የማህበራዊ ትስስር ና ህዝብ ህዝብ ያለውን ትስስር የተሻለ ስለሆነ እንጂ በሚዲያዎቹ ፍጥነትማ በዚህ ሰዓት ትላልቀን ነበር ብዬ ነው የማስበው። ሰላማዊት ግዳ ይባላለሁ። እኛ እንደ ኢትዮጵያውያን ከዚህ የሩዋንዳ እርስ በርስ ግጭት ወይም እልቂት የምንማረው ሚዲያዎች ምን ያክል የሰውን አይምሮ ቀይረው ወዳልተፈለገ እልቂት ሊያመረው እንደሚችሉ ነው። አንዱ አንዱ ላይ እንዲነሳ ከባድ የሆነ ፕሮፓጋንዳ ሲሰራ ነበር። ና በዛውነ የተነሳሳው ይባላል ና አሁን ምንም እኛ ማድረግ ያለብን ሚዲያዎች፣ አክቲቪስቶች፣ የመንግስት አካላት እንዲሁም ህብረተሰቡ፣ የሀገር ሽማግሌዎች እዚህ ላይ በደንብ ተጠንቅቀው እንዲሰሩ አብረ ሀይል ዝግበላለሁ እዚህ መቀለ ከተማ ነው የምኖረው። እነሱ ያደረጉት እንግዲህ ግልጽ ነው። አንዱ የሆነ ስራ ሲያጣ፣ የሆነ ጉዳት ሲደርስበት፣ ወይም የሆነ ነገር ሲያጋጥመው አንዱን ተነስቶ ያኛውን ስለወሰደብህ ነው ስራህን፣ እንትናን ስለሚጠላ ነው እየተባለ ነው ወደ በሂደት እዛ ጋር ደርሶ እርስ በርሳቸው የተጠፋፉና የተጨፋጨፉና። በኢትዮጵያም ለበርካታ አመታት እንደዚሁ ይህን ተመሳሳይ የሆነ ነገሮች ተደርጓል። እንዲህ የሆነ ነገር ችግር ሲፈጠር ወንዱ እንኳን ሲሞቱበት፣ እንትና የሚባል ብሔረሰብ ከዚህ አካባቢ የመጣ ሰው ነው የገደለብህ እየተባለ ነው ሁኔታው እንዲባባስ የተደረገው እዚ ሶስት አራት ዓመት ደግሞ በጣም ይህን የመጥላላት ሂደት ፍሬ አፍርቶ አሁንም እየሆነ ያለው እያየነው ነው እና በሂደቱ ተመሳሳይነት ታይበታለ ውጤቱም ልክ ሩዋንዳው የተፈጸመው አይነት እንዳይፈጸም በጣም በጣም ስጋት አለብኝ ነ ሚዲያዎች ምን ማድረግ አለባቸው? ከነዚህ አይነት ነገሮች የተሻለ ነገር ለማግኘት ብለን ብናስብ አንድ አቃፊ መሆን አለባቸው። በብሔሮች መካከል ግጭትና ጥላቻን የሚፈጥሩ አይነት መልዕክቶችን ከማስተላለፍ መቆጠብ መቻል አለባቸው። በጣም ብዙ ሚዲያዎች እንደዚ አይነት ነገሮች እያየን ስለሆነ ሌላ ምንድነው ነው አደጋ መቀነስ አለባቸው። የሚያስተላልፉት መልዕክቶች በህዝቡ ዘንድ የሚፈጥሩት ነገር አለ። ስለዚህ እነዚህ ነገሮች ደግሞ ያው ህዝቡን ወደ ግጭት እየመርስ ስለሆነ ሌላ ምንድ ነው ሚዲያዎች ምንድን ነው መፍጠር ያለባቸው መድረክ መፍጠር አለባቸው። ለውይይት ክፍት መሆን መቻል አለባቸው። አሁን አብዛኞቹ የመሀል ሀገር ሚዲያዎች ብናይ በጣም አዲስ አበባ ብቻ ትኩረት ያደረጉ ናቸው። ለምሳሌ የትግራይ ድምጽ የምንሰማበት አጋጣሚ የለም። የሚታፈኑ ድምጾች መኖር መቻል የለባቸውም። ድምጾች መስተናገድ መቻል አለባቸው። በኃላፊነት መስራት መቻል አለባቸው። የሚያወሩት እያንዳንዱ የሚያወጡት ቃል ምን ሊያስከትል እንደሚችል በማሰብ ቢያረጉ፣ ወይ ሲሰብኩ ይሆናል ወይ ደግሞ መድረክ ላይ ሲናገሩ አንደኛውን ብሔር ሊያጠቃ በማይችል መልኩ ቢያረጉ፣ ላለው ሚዲያዎች ደግሞ የሚሰሩት ዜና ይሁን የሚሰሩት ሁሉም ኢቨንት ነገር ይህን ነገር በማሰብ ኮንስኮንሱን በማሰብ ቢያደርጉት ጥሩ ይሆናል ብዬ አስባለሁ። የጥላቻ ወሬ መንዛትና ዘመቻ መደራረግ ተቆጦ በዚህ አገር ወይም አብረህ መጥፋት ወይም አብረህ መኖር ነው ብሎ አምኖ አስቦ እርስ በረሃሱ በተለይ ኢሊት ላይ ያለው ችግር ደግሞ ዋናው ዋናው የሚመነጨው ችግሩ ከኢሊት ነው። ያኛው ጥላቻ ያበደ ልጅ ምንም ማድረግ ስለማይችል ነው፣ አማራጭም ስለሌለው ነው፣ ተሰጥቶት ነው፣ ተነግሮት ነው፣ ተጽፎለት ነው። እያነበበ እየሰማ እያመነ ያደገው ስለዚህ አሁን ምንጩ ኢሊቱ ነው። ካን በኢትዮጵያ ያለው ችግር መፍትሄውን ከኢሊቱ መምጣት ያለበት ነው። ኢሊቱ እንዴት ነው መምጣት ያለበት? እርስ ራሱ በሰከነ አእምሮ በሰከነ ሁኔታ መወያየት፣ ስለ አገር ጉዳይ መወያየት፣ የልብ መወያየት። እንግዲህ አድማጮቻችን፣ የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። በፌስቡክ አቶ ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱም። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማ ና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቤል ያበሩ። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።